ከሚስተር ራአድ አል ሁሴን የኢትዮጵያ ጉብኝት ጋር ተያይዞ ኢትዮጵያ ውስጥ እስከዛሬ ተፈጽመዋል በሚባሉ የሰብአዊ መብቶች ረገጣዎችና በደረሱት ጉዳቶች ላይ ገለልተኛ ምርመራ እንዲደረግ የኢትዮጵያ መንግሥት ፈቃደኛነቱን ካሳየ ውጤቱ ተጠያቂ አካላትን ለመለየት ይረዳል ሲሉ በቅርቡ ከእስር የተፈቱ የመብቶች ተሟጋቾች ከከፍተኛ ኮሚሽነሩ ጋር በተወያዩበት ወቅት መናገራቸውን ገልጸዋል። ጽዮን ግርማ ተጨማሪ ይዛለች። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሆሴን በቅርቡ ከእስር ከተፈቱ የመንግስቱ ተቾች፣ የተቃዋሚ ፓርቲና የሃይማኖት መሪዎች፣ የኢንተርኔት አምደኞችና የመብት ጠያቂዎች በአጠቃላይ ወደ አስር ከሚጠጉ ሰዎች ጋር ለአንድ ሰዓት ያህል ባደረጉት ውይይት በኢትዮጵያ ይፈጸማሉ የሚባሉ የሰብአዊ መብት ጥሰቶችን ለመፈተሽ፣ የደረሰውን ጉዳት ለማረጋገጥ፣ ተጠያቂ አካላትን ለመለየት እንዲሁም በቀጣይ ኢትዮጵያ የሰብአዊ መብቶች ጥሰቶች የማይፈጸሙባት ሀገር መሆኗን ለማረጋገጥ በገለልተኛ አካል ምርመራ መደረጉ እጅግ አስፈላጊ ጉዳይ መሆኑን መወያየታቸውን ከተወያዮቹ መካከል ጥቂቶቹ ለአሜሪካ ድምጽ ተናግረዋል። ኮሚሽነር ዘይድ ራድ አል ሁሴን በዛሬው ዕለት ዶክተር መረራ ጉዲና፣ እስክንድር ነጋ፣ አንዷለም አራጌ፣ ዮናታን ተስፋዬ፣ ሁለቱ የዋልድባ ገዳም መነኮሳት አባ ገብረ ኢየሱስ ኪዳነ ማርያም ና አባ ገብረ ስላሴ ወልደ ሃይማኖት፣ ንግስት ይርጋ፣ ወይንሸት ሞላ፣ አህመድን ጀበል ና በፍቃዱ ሀይሉን ማነጋገራቸው ታውቋል ኮሚሽነሩ ያነጋገሯቸው ሰዎች በተለያየ ጊዜ በእስር ላይ የነበሩና የሰብአዊ መብት ጥሰቶች እንደተፈጸሙባቸው የገለጹ ሰዎች ናቸው። የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ሕዝብ ግንኙነት ኃላፊ የነበረውን አህመዲን ጀበልና የኢንተርኔት አምደኛው በፍቃዱ ኃይሉን ስለ ውይይቱ ጠይቄያቸው ነበር። አህመድ ዲን ውይይቱ የመብት ጥሰቱን ለማሳየት መነሻ ብቻ ነው ከሚለው አስተያየት ይጀምራል። የነበረው ውይይት ያው ኢትዮጵያ ውስጥ የሰብአዊ መብት ጥሰቶች እንዳሉ በተለያየ ጊዜ በተለያየ መልኩ ይገለጻል። እናንተ ደግሞ በሰብአዊ መብት ኢትዮጵያ ውስጥ የመናገር ነጻነት፣ መብት የማስከበር ነጻነት በተለያየ መልኩ ባደረጋችሁትና ባለፋችሁት ሂደት ውስጥ ዋጋ ከፍላችኋል። በችግር ፌት አርጋችኋል። ከእናንተ እንስማ ኢትዮጵያ ውስጥ ምን አይነት የሰብአዊ መብት ጥሰቶች አሉ? የራሳችን መረጃዎችና ሪፖርቶች ቢኖሩንም እናንተ በዚህ ውስጥ ያለፋችሁ ሰዎችን እንስማ። ያው የኢትዮጵያ መንግስት ዛሬ ሁለት ወር ከነበረው ዛሬ መልካም ነገር አለ። ቢያንስ ቢያንስ ከዚህ በፊት ሁሉ ነገር ማስተባበል ነው፣ ምንም ነገር የለም በሚል ዝግ ነው። አሁን ግን ጥሪ ተደርጎልን መልካም የሆነ አቅጣጫ በማሳየታቸው እዚህ ላይ ለመስራት መተናል። ኢትዮጵያ ውስጥ ሰብአዊ መብትን ባለመተግበር የሚፈጸሙ መገለጫዎች ምንድን ናቸው የሚሉትና ሌሎች ኢትዮጵያ ወደ ዲሞክራሲ እና ወደ ተሻለ ሁኔታ ለመግባት በምታደርገውና በተለይ ጠቅላይ ሚኒስትሩ የተናገሯቸው ንግግሮች ጋር ተያይዞ ምን ተስፋ ታደርጋላችሁ? ምን ትጠብቃላችሁ? አይነት ነገሮች ናቸው። ከኛም አቅጣጫ ቦታው ላይ ነበር። የተለያዩ ሀሳቦች ተንጸባርቀዋል። ወደ በፈቃዱ ደግሞ ልሄድና፣ በፈቃዱ ሀይሉ አንተም በዚህ ውይይት ላይ ተሳታፊ ነበርክና አህመድን ጀበል እንዳለው ጥያቄዎች ተነስተዋል። በእናንተ በኩል በዝርዝር ነው የተፈጠሩትን ሁኔታዎች ያስረዳችሁት ወይስ በድፍኑ ነው ጉዳዩን የዘረዘራችሁት? በዝርዝርም የተነገረበት ሁኔታ አለበት። የት የት ቦታዎች በተለይ የሰብዓዊ መብት ጥሰቶች ይደረጉባቸዋል፣ ምን አይነት ማሻሻያዎች ናቸው ለውጥ የሚያመጡት የሚሉት ነገሮች ላይ እንደዚህ አይነት ነው የተናገር ነው። በተለይ በተቋም ደረጃ ማለት ነው የማይታወቁ ማቆያ ማዕከላት በደህንነቶች የሚዘወሩ ማለት፣ ከዛ ደግሞ የፖሊስ ማቆያ ማዕከላት ማዕከላዊን ጨምሮ አዲስ አበባ ፖሊስ ኮሚሽን ወይም በየፖሊስ ጣቢያ ያሉትን ማቆያ ማዕከላት፣ ከዛ ደግሞ ማረሚያ ቤቶች ውስጥ ያሉትን ነገሮች እንደዛ ገልጸናል። በተለይ ከነገርናቸው ውስጥ የማይታወቁ ማቆያ ማዕከላት ውስጥ አይን ተሸፍኖ እሱ ራሱ የግል ልምድ ስለነበረው እሱንም ገልጿል። እስክንድርም የዲሞክራሲ ጥያቄ ሳይመለስ የሰብአዊ መብት ጥያቄ ሊመለስ እንደማይችል አስረብቷል። አህመድን ጀበል እንግዲህ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነሩ ለአራት ቀናት ነው ኢትዮጵያ ውስጥ ጉብኝት የሚያደርጉትና ከተለያዩ አካላት ጋር እየተነጋገሩ ያሉት እናንተም እንዳላችሁት የሰዓት ጉዳይ ካለ አጭር ከሆነ በዚህ የአራት ቀን ጉብኝታቸው የሚገኝ ለውጥ ይኖራል ከውጭ የመጡ ስለሆኑ ማለት ኢትዮጵያ ውስጥ ባሉ የመብት ድርጅቶች የሚደረግ ማጣራት ስላልሆነ ይሄ ጉብኝታቸው ለውጥ ይኖረዋል። ይህን በተመለከተ ያነሳችሁት ነገር አለ ያው በዛሬው ውይይት ወይንም በአራት ቀን ጉብኝት የኢትዮጵያ ችግር አይፈተም። ነገር ግን ኮሚሽነሩም እንደገለጹት ምናልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስትም አቅጣጫ ያለው የሰብአዊ መብት ጥሰቶችን መምርምርም መፈተሽም፣ ሰዎችንም ማናገር መስራት እንድንችል ግሪን ላይ ተሰጥቶናል። እዚህ ቢሮ ለመክፈት ምናረ ነሩ ሚኒስትር ይኖራሉ። ከነዚህ ጋራም ቀጣይ ጊዜ ይኖራቸዋል። ኢትዮጵያ የተሻለች እንድትሆን ከጠቅላይ ሚኒስትሩ መልካም የሆነ አቀባበል እና ደብዳቤ ተጽፎልን የመጣለ ያንን ወደ ተግባር ለማውጣት እና ለማውረድ በምናደረገው ጥረት አብራችሁ ሆኑ የሚል ጥቅል መልክት አለ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኢትዮጵያ ውስጥ የተጋበዘው በአዲሱ ጠቅላይ ሚኒስትር አስተዳደር ቢሮም ጭምር ከፍተው እንዲያጣሩና ሁኔታዎችን እንዲከታተሉ ከሆነ፣ አዲስ ተስፋ አዲስ ለውጥ አለ የሚል እምነት አላችሁ? በእናንተ በኩል በፍቃዱ ስራው እስከሚጀመር ድረስ። ምክንያቱም ቅድም እንደው ውይይቱ ላይ አንድ የተነሳ ነገር ነበር። አንዱ አለማራጌ እንደውም በቃል በቃል ሲል የነበረው ምንድን ነው ወሬውን ወደ ተግባር መለወጡ ነው ከባዱ ነገር እና ኢትዮጵያ ውስጥ በጣም ብዙ ጊዜ በተደጋጋሚ ቃል ሲገባልን ነበር፣ ሁሉም ብለውታል፣ ቃል ሲገባልን ነበር ግን በተግባር አልተፈጸመም ነው። ስለዚህ በተግባር እስኪፈጸም ድረስ እርግጠኛ መሆን አይቻልም። ምክንያቱም በቃላት ብቻ ስንከዳ ስለኖርን ያ ልምዳችን ሙሉ ለሙሉ እምነት እንድንጥል አላደረገም። ነገር ግን እንዲሁ ተጠርተው እንደዚህ አይነት ነገር ነገ ያደረጋቸው ራሱ ጥሩ ነገር ነው። ግን እንግዲህ ሙሉ መግለጫ ይሰጣል ይመስልኛል። እዛ ላይ ነው የምንሰማው። በዚ አይነት ጨራንጭ ልንጠለ ግን ተስፋ ሰጥተውናል። ኢትዮጵያ በሰብአዊ መብት ረገጣዎቿ፣ በሲቪሎች ላይ በመንግስቷ በሚካሄድ ሁከቷ፣ የጋዜጠኛነት ነጻነቶችን ማፈኗ፣ ከዴሞክራሲያዊ መርህዎች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ፣ ህገ መንግስቷን መጣሷ በብርቱ እንደሚያስወቅሳት የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ 128 ያስረዳል። የጸጥታ ኃይሎች በዜጎች ላይ የሚፈጽሙት ግድያ፣ በእስር ላይ በሚገኙ ሰዎች ላይ የሚፈጸሙ የማሰቃየት ተግባራትም መንግስቱ በእጅጉ የሚተችበት ሌላው ጉዳይ ነው። ይህም ሆኖ የኢትዮጵያ መንግስት የሚወቀስበትን የሰብአዊ መብት ጥሰት በውጭ የገለልተኛ አካላት እንዲጣራ ፈቃደኛ ሳይሆን ቀርቷል። በዛሬው ውይይት የተሳተፉት እንደተናገሩት እንደተባለው ኮሚሽኑ ኢትዮጵያ ውስጥ ቢሮ ከፍቶ ጉዳዩን በገለልተኛነት እንዲያጣራ እድል ከተሰጠው ጉዳት ያደረሱትን አካላት ለመለየትና ተጠያቂ ለማድረግ ይረዳል ብለዋል። በተጨማሪም በአስቸኳይ ጊዜ አዋጅ ስር ባለች ሀገር ላይ ስለ ሰብአዊ መብት ጥሰት ማውራቱ የመብት ጥሰቱን መሸፋፈን መሆኑን በውይይቱ መነሳቱን ጠቁመዋል። አስቸኳይ ጊዜ አዋጅ ለማሳወጅ ምክንያት ሳይኖር ሕዝብን በአዋጅ አፍኖ መያዝ በራሱ የመብት ጥሰት እንደሆነ ተገልጿል ብለዋል። ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በተጨማሪም ከአባ ገዳዎች፣ ከጠበቆች፣ ከሰብአዊ መብት ድርጅት ተወካዮች ጋራ መነጋገራቸው ታውቋል። በመጨረሻም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ መነጋገራቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። ጠቅላይ ሚኒስትሩ በኢትዮጵያ የሰብአዊ መብት አያያዝና የዴሞክራሲ ስርዓት ግንባታን ለማጠናከር እንዲሁም የዴሞክራሲ ባህልን ለማጎልበት የሚያስችሉ ለውጦች እየተካሄዱ መሆናቸውን ለኮሚሽነሩ ማብራራታቸው ተዘግቧል። በውይይቱ ወቅትም ኮሚሽነሩ በኢትዮጵያ የሰብአዊ መብት አያያዝና የዴሞክራሲ ስርዓት ግንባታ ሊጠናከር እንደሚገባ ተናግረዋል ተብሏል። ከፍተኛ ኮሚሽነር ዘይድ ራአድ በጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን ዘመን የኢትዮጵያ መንግስት ባደረገላቸው ግብዣ መሰረት ከሚያዝያ 24 ቀን 2009 ዓ ም ጀምሮ ለሶስት ቀናት በኢትዮጵያ ተገኝተው ውይይቶችን አድርገው እንደነበር ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።